ጋቢና ቪኦኤ የባለ ብዙ ቀለም ሐሳቦች መናሪያ፣ ረጅም የአብሮነት ጎዳና። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም እንደምናመሻችሁ የጋቢና ቪዮ አድማጮች፣ የዛሬ ሐሙስ ሐምሌ 23 2012 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀመርን። በዛሬው ምሽት ከምትሰሟቸው ጥንቅሮች መሀል የፖለቲካ አለመረጋጋት በስፋት በሚስተዋልባት ኢትዮጵያ የሀገር ብሔር ግንባታ እውን ሊሆን ይችላል ወይ በሚል ርዕስ ምሁራኖችን አወያይተናል። ሁልጊዜ በእንደዚህ አይነት ችግር ወቅት የችግሩ ግንባር ቀደም ገፈት ቀማድ ወጣቱ ነው። በተለያዩ አካባቢዎች የምናየው ዛሬ እየሞተም ያለው ምናልባትም እየገደለም ያለው ወጣቱ ነው። እኔ የጠፋብን ትውልድ ያሳዝነኛል። ይሄንን ትውልድ ተሳስተን አሳስተነዋል። የውይይቱ ተሳታፊ ከሆኑት ምሁራን አንዱ የሆኑትን ዶክተር ዘነበ በየነን የሰማችሁት። ሙሉ ዝግጅቱ በአብይ ርዕሳችን ይቀርባል። ሁሉም አሉ መከላከያዎችም አሉ። ከፖሊስ ጋር ተደራሽ ሆኖ እንቅስቃሴ ያደረጉት ያለ በቤኒሻንጉል ጉምዝ ጉባ ወረዳ ኮሚኒኬሽን ጉዳዮች ቡድን መሪ የሆኑት አቶ ግርማ ንጋቱ ናቸው። በጉባ ወረዳ በአንዳንድ ቀበሌዎች የተፈጸመው ጥቃት በቁጥጥር ስር መዋሉን ነግረውናል። በምሽቱ ይደመጣል። አብራችሁን ካመሻችሁ አጠር ያሉ የዓለም ዜናዎችና ሌሎች ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት ስመኝሽ የቆየ፣ በማቀናበር ደግሞ ኤልያስ አስማረ አብረናችሁ እናመሻለን። በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ሀብታሙ ስዩም አመሰግናለሁ ስመኝሽ። ናይጄሪያ ውስጥ በኮቪድ-19 የሚያዙ ሰዎች ብዛት እየጨመረ በሄደበት በአሁኑ ወቅት ታማሚዎቹ ከማህበረሰቡ ጋር ያላቸውን ግንኙነት ተከትለው የማግኘት ጥረት ከባድ እንደሆነባቸው የጤና ባለሥልጣኖች ተናግረዋል። የሀገሪቱ ፕሬዚደንት የመሠረቱት የኮቪድን ጉዳይ የሚያስተባብረው ግብረ ኃይል በሽታው ላይ ያለውን አመለካከት በመስጋት ንክኪን የሚከታተሉትን ሰዎች የማይረዱትን ነቅፈዋል። በአንዳንድ ማህበረሰቦች ግን የአካባቢ መሪዎች ንክኪን የሚከታተሉትን ሰራተኞች ለመርዳት መነሳታቸውን ገልጸዋል። ናይጄሪያ በአሁኑ ወቅት 410 የቫይረሱ በሽተኞች እንዳሏት መረጋገጡ ታውቋል። ነገር ግን በሽታው ላይ ባለው አሉታዊ አመለካከት ምክንያት ለምርመራ የሚሄዱትም ሆነ መታመማቸውን የሚያሳውቁት ሰዎች ብዛት ውሱን እንዲሆን ማድረጉ ተገልጸዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የአሜሪካ ህዝብ ከሳቸው ይልቅ የኮሮና ቫይረስን የተላላፊ በሽታዎች ጠቢብ አንቶኒ ፋውቺን መውደዱ ሳያበሳጫቸው አልቀረም። ትራምፕ ባለፈው ማክሰኞ በዋይት ሀውስ ቤተመንግስት ከጋዜጠኞች ጋር ስለ ኮሮና ቫይረስ ጉዳይ ይናገሩ በነበረበት ወቅት ዶክተር ፋውቺ በህዝቡ ዘንድ ጥሩ ተቀባይነት አላቸው። ጥሩ ነገር ነው። ነገር ግን መረሳት የሌለበት የሚሰሩት ለዚህ አስተዳደር መሆኑን ነው። ሌላ ሰውን ማሰራት እኮ እንችል ነበር ብለዋል። በአብዛኛው እሳቸውና ሌሎች የሚያቀርቧቸውን ምክር ሀሳቦች እየተገበርን ነው። ነገር ግን እሳቸው በከፍተኛ ደረጃ ይከበራሉ። የኮሮና ቫይረስን በሚመለከት እኔ ስለምን እንደሳቸው አልወደድም ሲሉ ፕሬዚዳንቱ ጠይቀዋል። yeah i very cost party r.h.d.p ፕሬዚደንት አላሳን ዋተራን እንደገና ለፕሬዚደንትነት እንዲወዳደሩ ጠቁሟል። እሳቸው ግን ለሦስተኛ ጊዜ ለመወዳደር መወሰኑን ማዘገየታቸው ተገልጿል። እድሜያቸው 76 ዓመት የሆነው ዋተራ በያዝነው ዓመት ቀደም ሲል ባደረጉት ንግግር የአመራር እርከኑን ለአዲስ ትውልድ ስለማስረከብ ጉዳይ አንስተው ነበር ተብሏል። አሁን በድርጅታቸው በተጠቆሙበት ወቅት እንደገና ይወዳደሩ እንደሆነ ለመወሰን ጊዜ ያስፈልገኛል ብለዋል። በሀገሪቱ ያሉት ተቃዋሚዎች ለአስር ዓመታት ያክል ስልጣን ላይ የቆዩት ፕሬዚደንት ለሦስተኛ ጊዜ ቢወዳደሩ ሕገ ወጥ ይሆናል በማለት ለማግኘት ተቃውመዋል። በስተመጨረሻም ዩናይትድ ስቴትስ ቀዩ ፕላኔት በሚል ቅጽል በምትታወቀው ማርስ የሕይወት ምልክት ይኖር እንደሆነ ለማሰስ ማርስ ሮቨር የተባለ የአዲስ ትውልድ መንኮራኩር አመጥቃለች። ማርስ ሮቨሩ የመጠቀው ፍሎሪዳ ክፍለ ግዛት ከሚገኘው ኬፕ ካኔቨራል ነው። አውሮፕላን ሰሪ ኩባንያዎች አውሮፕላን ሰሪ ኩባንያዎች ቦይንግ እና ሎክሄድ ተባብረው እንዳመጠቁት ተዘግበዋል ሮቦቱ ሮቨር በመጪው የካቲት ወር ማርስ ላይ እንዲያርፍ ነው የሚጠበቀው ከ35 ቢሊዮን ዓመታት በፊት ሐይቅ ነበር በሚባለው 250 ሜትር ጉድጓድ ስር ያርፋል ተብሏል መልካሙን ለዜናው እናመሰግናለን። አድማጮቹ፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንለፍ። ከቅርብ ዓመታት ወዲህ ኢትዮጵያ የፖለቲካ አለመረጋጋት፣ ግጭቶች፣ የእርስ በርስ የጥላቻ ንግግሮች ተደጋግመውና መልካቸውን እየቀያየሩ የሚረብሿት ሀገር ሆናለች። ይህ አለመረጋጋት ደግሞ በሰው ሕይወት ንብረትና በአጠቃላይ የኢትዮጵያ የንግድና ምጣኔ ሀብት ስርዓት ላይ ከፍተኛ የኢኮኖሚ ተጽዕኖ እያሳረፈ ነው። የዛሬ ሁለት ዓመት ለዚህ ችግር ዋና መንስኤው የኢትዮጵያ መንግስታት ከሀገረ ብሔር ግንባታ ይልቅ ለመንግስት ግንባታ ትኩረት ሲሰጡ በመኖራቸው ነው የሚሉ ምሁራን ተሰባስበው ፕሮጀክት በማቋቋም ኢትዮጵያ አሁን ካለችበት ችግር ለመውጣት የሀገር ብሔር ግንባታ አስፈላጊነትና የጋራ ሀገራዊ መግባባት ለመፍጠር በሚቻልባቸው ሀሳቦች ዙሪያ የተለያዩ ጥናታዊ ጽሁፎችን አቅርበው ነበር። ይህን መነሻ አድርገን በፖለቲካ ለመረጋጋት በስፋት በሚስተዋልባት ኢትዮጵያ የሀገር ብሔር ግንባታ እውን ሊሆን ይችላል ወይ? በሚል ርዕስ የፕሮጀክቱ አስተባባሪ ከሆኑት ምሁራን ጋር ውይይት አድርገናል። እንደሚከተለው ይቀርባል። ኢትዮጵያ ውስጥ በተደጋጋሚ እየተከሰተ ላለው የፖለቲካ አለመረጋጋት፣ የሰላም እጦትና በሰው ሕይወትና ንብረት ላይ እየደረሰ ላለው ቀላል የማይባል ጥፋት መፍትሄ ለመፈለግ በሀገር ውስጥና በውጭ የሚገኙ ምሁራን በጋራ መምከር ከጀመሩ ሁለት አመታት ቢያስቆጥሩም በተቃራኒው በማንነት ላይ መሰረት ያደረጉ ጥቃቶች የበለጠ እየተጠናከሩ የጋራ እሴቶችና ሀገራዊ ትርክቶች እንዳይኖሩ የሚያደርጉ ሁኔታዎች እየተበራከቱ ሄደዋል። ይህን ተከትሎ ኢትዮጵያ ውስጥ የሀገረ ብሔር ግንባታ ላይ ለመስራት ችግር የሆነው ለምንድን ነው ስንል ሀገረ ብሔር ግንባታ በኢትዮጵያ የተሰኘውን ፕሮጀክት ከሚያስተባበሩት መሀል አንዱና አሜሪካ በሚገኘው የሚሲሲፒ ዩኒቨርሲቲ የጋዜጠኝነት ትምህርት መምህር የሆኑትን ዶክተር ዘነበ በየነን ጠይቀ ናቸዋል። መለስ ብለን ለባለፉት ሀያ አምስት ሀያ ስድስት አመታት ኢትዮጵያ ውስጥ ሲደረግ የነበሩ ነገሮችን ስንመለከት የመንግስት የትኩረት አቅጣጫዎች ምን እንደነበሩ ስንመለከት በአብዛኛው የሚነግረን አንድ ነገር ነው። የአገር ብሄር ግንባታ የምንለው የጋራ ሴቶቻችን የምንናጎለብትባቸው ያላቸው መድረኮቻችን እየጠፉ እየሳሱ በመሄዳቸው ዛሬ ላይ ኢትዮጵያ ውስጥ የምናየው ችግር ጎልቶ እንዲወጣ ምክንያት ሆኗል። ትምህርት ቤቶች አካባቢ የሚሰጡ ትምህርቶች፣ የሚነገሩ ትርክቶች ክልሎች አካባቢም ቢሆን አንድን ከሌላ ቦታ የመጣ ኢትዮጵያዊ አንድን ወገን እንደ ወገን፣ እንደ ወንድም፣ እንደ ሕግ ከማየት በዘለለ እንደ ጠላት መፈረጅ እኛ ያጋጠመን ችግር የችግሩ ሁሉ መንስኤዎች እነሱ ናቸው የሚል ኤክስተርናላይዝ የማድረግ ምናልባትም በፖለቲካ ሊቃኖቻችን አማካኝነት በምሁራኖቻችን አማካኝነት በጣም የተሳሳተ ምናልባትም አደገኛ የሆነ ትርቶች እየተነገሩ በመቆየታቸው ያንን ለማስተካከል የተደረገ ጥረት ባለመኖሩ ወጣቱን አደገኛ መንገዱ ውስጥ ከተኗል። አደገኛ አስተሳሰቡ ውስጥ ከተኗል። ዓለም አቀፍና አህጉራዊ ተሞክሮችን ያካተተው የሀገረ ብሔር ግንባታ ፕሮጀክት ያቀረበው ጥናት ለሀገር ግንባታ መጀመር መሰረቱ የጋራ ውይይቶች መኖር፣ የጋራ ስምምነቶች ላይ መድረስ እንደሆነ ይገልጻል። እንደነዚህ አይነት ውይይቶች መሬት ላይ ወርደው እንዲሰሩ ግን የሰላምና መረጋጋት መኖር ወሳኝ ናቸው የሚሉት ደግሞ የፕሮጀክቱ አስተባባሪና የአዲስ አበባ ዩኒቨርሲቲ መምህር የሆኑት ፕሮፌሰር ካሳሁን ብርሃኑ ናቸው። በመሰረተ ሀሳብ ደረጃ ይቻላል እዚህ ላይ ለመድረስ ነገር ግን በቅድሚያ ሰላም እና መረጋጋት መስፈን አለበት። ይህ እንዴት ነው የሚጠፍ ነው? በመንግስት መሪነት ህዝቡን ያሳተፈ እና ለሰላም መሰረት ሊሆነ የሚችሉ አንዳንድ ተግባሮችን ማከናወን ያስፈልጋል። ይህም እንደ አስፈላጊነቱ ህግን መሰረት ያደረገ በጽሐን የማይጎዱበት አትፊዎች ደግሞ እንደፈለገው ሆነው የማይቀጥሉበትን ሁኔታ መፍጠር ያስፈልጋል። ለዚህ የመጀመሪያ ድርሻ የመንግስት ነው። ግን መንግስት ብቻውን እነዚህን ነገሮች በራሱ ብቻ ሊወጣ አይችልም። ህብረተሰቡም ሰላም ይፈልጋል፣ መረጋጋትን ይፈልጋል፣ ስራዎችን መስራት ይፈልጋል። ስለዚህ በእነዚህ አማካኝነት በመስመር የወጡ ሰላምና መረጋጋትን የሚያወቁ ሁኔታዎችን የህብረተሰብን ድጋፍ ይዞ ህግን መሰረት አድርጎ ዜጎች መብት ያለ አግባብ እንዳይነካ፣ እንዳይደፈር ተደርጎ በህግና በህግ አግባብ ብቻ እርምጃዎችን በመውሰድ ያስፈልጋል። ዶክተር ኦይቪድ ኦድላንድ በትውልድ ኖርዌጃዊ ይሁኑ እንጂ በኢትዮጵያ ያደጉ የተማሩና የሰሩ የኢትዮጵያ ወዳጅ ናቸው። የሀገረ ብሔር ፕሮጀክትን ሀሳብ ከማመንጨት አንስቶ የገንዘብና የመሳሰሉትን ድጋፍ እንዲያገኝ ትልቅ ሚና ተጫውተዋል። ኢትዮጵያ አሁን ላለችበት ችግር መፍትሄው መግባባት ነው የሚሉት ዶክተር ኦድላንድ በቅድሚያ ግን ህብረተሰብ ውስጥ ያለው የቁርሾ ስሜቶችን ማከም እውነትና ፍትህ ላይ መሰረት ያደረገ እርቅ ማውረድ ያስፈልጋል ይላሉ። እኔ በእውነት የውጭ ሀገር ዜጋም ቢሆን በልቤ ግማሽ ኢትዮጵያዊ ነኝ እና አሁን ሶሻል ሚዲያ ሲያነብ ኒውስ ሪሊዝ ምናምን ሲያነብ በጣም አዝናል። በአሁኑ ጊዜ የውሳኝ ጊዜ ነው ለኢትዮጵያ ህዝቡ ወጣት ነው፣ ግን በአለመግባባት ስንት ነገር ሊበላሽ ነው። አሁን የሰፊው ህዝብ መሳተፍ አንዳንድ ጊዜ ኤሊቲስቶች ሶሻል ሚዲያ ኦፊሻል ሚዲያ ሁሉ ነገር ኮንትሮል ያደርጋሉ። የኢትዮጵያ ህዝብ መቶ አስር ሚሊዮን አካባቢ ነው። አንድ መቶ አምስት ሚሊዮን ህዝብ ምን ያስባል? የነሱ የእነሱ ተሳትፎ ስለዚህ አሁን ኔሽን ቢልዲንግ ፕሮጀክት ለመቀጠል ስንፈልግ ወደ ሰፊው ህዝብ ወደ ወጣቶች ወደ ሴቶች ወደ ህዝቡ መውጣት አለብን እና ያ የህብረት የመግባባት መንፈስ እንዲኖር ኢትዮጵያን የሚያሳደግ ኢትዮጵያን የሚያጠናቀር መግባባት ሲኖር ነው ግን ከመግባባት በፊት እውነት ብንናገር ይሻላል ያለፈው አልፏል አዎ ግን ብዙ ቁስል አለ፣ ብዙ ነገር አለ። ይሄ ነገር በሆነ መንገድ ባለው ድርጅቶች ኢትዮጵያ እንደተባለ ስንት ድርጅቶች አለ በየመንደሩ እነኚህ ቁስሎች ተከብቶ መድኃኒት ተሰጥቶ በእርቅ ሜካኒዝም ከዛ በኋላ የሆነ መሰረት ከተገኘ በኋላ ቂሙ ከወጣ ስበቃስ ወደ አንድነት ወደ መግባባት የሚደርስ መንገድ መረመድ አለበት። ኢትዮጵያ ውስጥ በሚፈጠሩ ችግሮች ዋናው ገፈት ቀማሽ ወጣቱ መሆኑን የሚያስረዱት ዶክተር ዘነበ የሀገር ብሔር ግንባታ ፕሮጀክት በተለይ ወጣቱን ማዕከል ያደረገ የውይይት መድረክ እንደሚፈጥርም ያስረዳሉ። እንደኛ ሀሳብ ነው የምንሰጠው ሀሳብ ነው የምናካፍለው መድረክ ነው የምንፈጥረው መንግስት የሃይማኖት ተቋማት ሌላውም የህብረተሰብ አካል አካላት በሙሉ ተወካዮች ኦፒኒየን ሊደርስ ሊሆኑ ይችላሉ። ሲቪክ ሶሳይቲ ሊሆን ይችላል። ትምህርት ቤቶች ሊሆኑ ይችላሉ። ቤተሰብ፣ አካባቢያችን የምናያቸው እነዚህ ኢንዲጂነስ አሶሲሽን የምንላቸው እቁብ፣ እድር በሙሉ የተቀናጀ መድረክ ፈጥረን እነዚህ ነገሮችን ወደ እውን የምናደርግበት መንገድ ልንፈጥር ይገባል። ሁልጊዜ በእንደዚህ አይነት ችግር ወቅት የችግሩ ግንባር ቀደም ገፈት ቀማሽ ወጣቱ ነው። በተለያየ አካባቢዎች የምናየው ዛሬ እየሞተም ያለው ምናልባትም እየገደለም ያለው ወጣቱ ነው። እኔ የጠፋብን ትውልድ ያሳዝነኛል። ይሄንን ትውልድ ተሳስተን አሳስተነዋል። ይሄ ግሩፕ ጠላት ነው። ዛሬ ያንተ ድህነት፣ ያንተ የኑሮ ፈተና መንስኤው ይሄ ግሩፕ ነው ብለን የራሱን ወገን እንዲፈርጅ አድርገናል። ስለዚህ ይሄንን ትውልድ እንዴት ነው ልንመልስ የሚገባው የሚለው አንዱ ተጓዳኝ ጥያቄ ይመስለኛል። በጣም በአንክሮ መግለጽ የምፈልገው ነገር ምንድን ነው አገር ብሔር ግንባታም እንበለው ሰላምም እንበለው ሕዝብን ማዕከል እስካላደረግን ድረስ የስም አንደርስም። የኢትዮጵያ ሕዝቦች የሚያስተሳስሯቸው እሴቶች የሚፈልቁት ከገናና ድሎቻቸውና ደማቅ ታሪካቸው ብቻ ሳይሆን አብረው በጋራ ካለፏቸው ውጣ ውረዶች፣ ውድቀቶች፣ ስቃዮች፣ ችግሮችና ጭቆናዎችም ጭምር ነው የሚሉት ምሁራኑ። የፖሊሲ ሀሳቦችንና የመፍትሄ አቅጣጫዎችን የሚያስቀምጥ የጥናት ሰነድ አዘጋጅተው ለሰላም ሚኒስቴር አስረክበዋል። አድማጮች፣ ከምሁራኑ ጋር የተደረገው ሙሉ ውይይት የመጀመሪያው ክፍል በነገ ዕለት ከምሽቱ ሶስት ሰዓት በኋላ ይቀርባል። ለአሜሪካ ድምፅ ራዲዮ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ምሁራኑን ስለሰጡን ሙያዊ ማብራሪያ እናመሰግናለን። አድማጮች፣ በኮሮና ቫይረስ ምክንያት የአሜሪካ ድምፅ ሰራተኞች የምትከታተሉትን ፕሮግራሞች የምናቀርብላችሁ ከየቤታችን ሆነን ነው። ለረዥም ዓመታት አፍሪካን አስራት የስቃይ ሰንሰለት

i ቀጣዩ መሰናዷችን ስናልፍ ከአራት ቀን በፊት ቤኒሻንጉል ጉሙዝ ክልል ጉባ ወረዳ በአንዳንድ ቀበሌዎች የተፈጸመው ጥቃት በቁጥጥር ስር መዋሉን የጉባ ወረዳ ኮሚኒኬሽን ጉዳዮች ቡድን መሪ አስታውቋል። የቡድን መሪው አቶ ግርማ ንጋቱ ዛሬ ለአሜሪካ ድምፅ እንደተናገሩት ወረዳው ዛሬ ወደ ነበረበት ሰላማዊ እንቅስቃሴ ተመልሷል። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በበኩሉ በጉባ ወረዳ በተከሰተው ጥቃት ሕይወታቸውን ያጡ አስራ አራት ዜጎች ቤተዘመዶቻቸው በሚገኙበት ስርዓተ ቀብራቸው በክብር መፈጸሙን ገልጿል። የባህር ዳር ዘጋቢያችን አስቴር ምስጋናው ዝርዝሩን ይዛለች። ከአራት ቀን በፊት በቤኒሻንጉል ጉምዝ ክልል ጉባ ወረዳ በተለያዩ ቀበሌዎች በተፈጸመ ጥቃት የአስራ አራት ንጹሐን ዜጎች ህይወት አልፏል ስድስት ሰዎች ቆስለዋል የጉባ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ቡድን መሪ አቶ ግርማ ንጋቱ ዛሬ ከቪኦኤ ጋር በነበራቸው ቆይታ ትናንትና ዛሬ አካባቢ ወደ ቀድሞ ሰላሙ ተመልሷል ብለዋል ዛሬና ትናንትና ግን ያለው ሁኔታ አጠቃላይ የጸጥታ ስራም በሰፊ ሁኔታ የተሰራ የሚገኘው ከዚህ ጋር ተያይዘው ደግሞ ከዚህ አካባቢ ያሉ መከላከያዎችን ሳይቀር ወደ ስራው መጥቶ እንደተሰማሩ ነው። መጠረሽ መቅም ዩ አይልም አሉ መከላከያዎችም አሉ፣ ፌዴራልም እንደዚህ ተቀናጅቶ ከፖሊስ ጋር ተደራጅቶ ነው እንቅስቃሴ ያደረጉት። ያሉ ከሌሎች ቀበሌዎች የሚኖሩ አንዳንድ ሰዎች በስጋት ወደ ወረዳው የመጡ ሲሆን ትላንት ከክልል የመጡ የጸጥታ አካላት ጋር ውይይት አድርገዋል። ወደ አካባቢያቸውም እንዲመለሱ ተነጋግረዋል ብለዋል። ከክልሉ የክልሉ ኮሚሽነርም እስከ ቦታው ድረስ እስከ ወረዳው ጋ መጥተው ያለውን የአገር ሽማግሌ እና የሚመለከታቸውን አመራሮችም አንድ ላይ ተሰባስቦ ስለ ሁኔታው ሲወያዩ ቆይተዋል። የሶስታ መዋቅሩ በሰፊ በዛ ቦታ ላይ ተመድቦላቸው እነሱም ወደ ቦታቸው ተመልሰው ስራቸውን መስራት እንደሚችሉ ሲያስቀምጡ ነው የዋሉት። በሌላ በኩል ከጉባ ወረዳ በተፈጸመ ጥቃት ህይወታቸውን ያጡ አስራ አራት የአማራ ብሔር ተወላጆች በአማራ ክልል የቅርብ ዘመዶቻቸው በሚገኙበት አካባቢ ስርዓተ ቀብራቸው ትላንት መፈጸሙን የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ግዛቸው ሙሉነህ ተናግረዋል። አንዱ የምዕራብ ጎጃም ሰከል አካባቢ ያሉ ናቸው። ሁለቱ ወደ ጎንደር አካባቢ ናቸው። አንድ ሰው ከጃዊ ነው ህይወታቸው ያለፈው። እነዚህ ሰዎች በክብር ከያሉበት ወደ ቤተሰቦቻቸው አስክሬን ናቸው በሰላም እንዲያርፍ ለማድረግ እንቅስቃሴ ተደርጓል። በዚህ መሰረት ቆይታ በስነ ስርዓታቸውም የተፈጸመ እንደሆነ እገልጽልሽ ወዳለሁ የቤንሻንጉል ጉሙዝ ክልል መንግስትና የአማራ ብሔር ክልላዊ መንግስት በጋራ በመተባበር መከላከያ ሰራዊትም ጭምር በአካባቢ ላይ ስለገባ አጥፊዎችን ለመያዝ ወደ ህግ ለማቅረብ እንቅስቃሴዎች ሲደረጉ ነው የነበረው። አሁን ላይ አካባቢው በተመጣጣሪ ሰላም የተረጋጋበት ሁኔታና ወደ ወትሮ እንቅስቃሴ የጀመረበት ሁኔታ ነው ያለው። በቤኒሻንጉል ጉሙዝ ክልል ጉባ ወረዳ በተፈጸመ ጥቃት የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ግዛቸው ሙሉነ ጥቃቱን የፈጸሙት የጽንፈኛው የህወሀት ተላላኪዎች ናቸው ማለታቸው ይታወሳል። በተቀነባበረ ሁኔታ፣ በታቀደ ሁኔታ የቲፒኤልኤፍ ተላላኪዎች የጽንፈኛ ኃይሎች ተላላኪዎች በፈጸሙት ግጭት ነው ተኩስ ነው ሰው ያለፈው። በተመሳሳይ የቤንሻንጉል ጉምዝ ክልል የአስተዳደርና ጸጥታ ጉዳዮች ምክትል ቢሮ ኃላፊ አቶ አብዱል አዚዝ መሐመድ የጥቃቱ ፈጻሚዎች የግብፅና የህወሀት ተላላኪዎች ናቸው፣ በቁጥጥር ስር የዋሉ ተጠርጣሪዎች ማስረጃዎቻችን ናቸው ብለዋል። ሰዎቹ ከቀጥታ በግብፅ ተልኮና በቅድም ባልኩ የቲፒኤል የሁከትና ብጥብጥ እንዲነሳ አለመረጋጋት እንዲነሳ የብሔር መልክ እንዲስ ለማድረግ የሚሞከር ነገር ነው። መቀሌ ቆይቶ የመጡ አሉ። ከሱዳን ደግሞ የመጡና ይህንን ገልጎ ይዞ የመጡ ናቸው። ማረጋገጫ ከዚህ በላይ ምን ይፈልጋል? ዛሬ ያነጋገር ናቸው። የትግራይ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ወይዘሮ ላይ አካሳ ግን አስተባብለዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴርን ለዘገባው እናመሰግናለን። የጋቢና ጉዟችን ከአሜሪካ ድምጽ ይቀጥላል። የምሽቱን ፕሮግራም በመምራት ስመኝሽ የቆየ አብሬያቸው አመሻለሁ። ቀጣዩ ዘገባችን ማህበራዊ ሚዲያውን ለሙያዊ አገልግሎት እየተጠቀመ የሚገኝ ሐኪም የተሰኘ የፌስቡክ ገጽ ያስተዋውቀናል። ሐኪም የፌስቡክ ገጽ ባለፉት ሶስት አመታት በሕክምናው ዙሪያ ያሉ ባለሙያዎችን በማስተዋወቅ የጤናውን ዘርፍ የሚመለከቱ መመሪያዎች ሲወጡ ለውይይት በማቅረብ ላይ ይገኛል። ኤደን ገረመው የዚህን ገጽ መስራች ዶክተር አብርሃም አራያን አነጋግራ ተከታዩን አሰናድታለች። እንደሚከተለው ይቀርባል። ሐኪም የፌስቡክ ገጽ ላለፉት ሶስት ዓመታት በማህበራዊ ድረገጽ ላይ ሕክምና ተኮር የሆኑ ሀሳቦችን እያነሳ ቆይቷል። የፌስቡክ ገጹ መስራች ዶክተር አብርሃም አርዓያ ይህን ገጽ ለመክፈት ያነሳሳው ነገር የሕክምና ባለሙያዎች በመገናኛ ብዙሃንና በሕብረተሰቡ ዘንድ ገንዘብን ብቻ እንደሚሹ የሕክምና ስህተትን ደጋግመው እንደሚሰሩ ተደርጎ የሚታሰበውን እውነታውን ያላገናዘበ አሉታዊ ስም ለመቀየርና ህብረተሰቡ ያለውን ሁኔታ አገናዝቦ እንዲወስን በማሰብ የተፈጠረ ገጽ ነው ይላል ብዙ ጊዜ ሚዲያ ላይ ህክምና ከተመሳ ሁለት ሶስት ነገር ነው የሚመስለው አይደለ አብዛኛው እንደዚህ አይነት ስተት ተሳሳቱ ነው እንደዛ ነው የሚባለው ነው እነዚን ግን በደንብ ስት ማስረዳት ሳይንሱን ከጀርባ ይዞሽ ለማስረዳት የሚከፈትበትን ምክንያት ስቴፕ ዋይዝ ኢንቨስቲጌሽን መከፈል እንዳለበት እንደዛ ብሪ ስታክሮችን እውነታው ሲወጣ ሰው የሚያውቀው ምክንያቱም መመለስ የምችላችሁ መልሶ ሶስት ሁለት ፖይንት ሶስት መልሶች ነው። ግን እነሱ በደንብ ስታስረጁ ምን ይ ቀን ተቀሙላችን ነው ማለት አንድ ሰው ታካሚ ያጋመክል አንድ ይህን ምርመራ አካሂዱ ብ ያስ ያ ምርመራ የሚያወስ ፍቃድ እንደሌለ ተቀማቅ ግል ቦታ እንደሚሄድ እያወቅ ምን ያህል ገንዘብ ሊያወጡ እንደሚችሉ እያወቅ እያመኑ በሚያምል ከሆነ ታካሚዎችን ወጣቸው ማለት ነው። ስለዚህ ሁሌም በታካሚያችን ነው የምል ከሆነ እሱ የተሻለ ህክምና የተሻለ ነገር እንዲያገኝ ለነዋለን ያንን ሲያውቁ ዲፌንስ መሆኑ ከተሆኑ ለካ ለኛ ነው ምጭ ለኛ ነው የሚከራከሩት የሚል አይነት አቋም መያፍ ተጀምሮ በግል ዶክተር አብርሃም ከፍተኛ የሆነ የጤና ስርዓት ችግርና የህክምና ባለሙያ ጥረት ባለበት ሀገር ላይ ባለሙያዎች ስራ አጥ ሆነው መቀመጣቸውን በማንሳት እነዚህን ነገሮችና በህክምና ውስጥ ያሉትን ክፍተቶች መሞገት የገጹ ዓላማ ነው ይላል። የህክምና ባለሙያ የስራ ህክምና ካለ ሀኪም ተመርቆ ሀኪም እጥረት ባለበት ሀገሮ ቤታቸው ቁጭ የሚሉበት አይነት ሁኔታን ተፈጥሮ ነበር እና እንደዚህ አይነት ነገሮች ትክክል አይደለም ብለን እናምናለን አድሬስ መደረግ አለባቸው አድሬስ መደረግ ብቻ ሳይሆን ቻሌንጅ መደረግ አለባቸው አልተቀበልንም ግን ብለን መንቀሳቀስ

ሕክምና ስርዓቱም ስለ ጤና ባለሙያዎቹም ሁኔታ የሀገሪቱን ከሌላ ሀገር አንጻር ስላለንበት ሁኔታ ማደረጃ መረዳት አለበት ብለን ስለምንሆንም አዌርነስ ለመፍጠር እንሞክራለን። ለዚያ አዌርነስ እንፈጥር ስለስለ በሽታዎች ስለ ህክምና ስርዓት ስለ ባለሙያዎቹ በዘርፈ ብዙ ነገር ለመሞከር ለማስተዋወቅም እንሞክራለን። ሰው ማወቅ አለበት። ለምንድነው ሆስፒታል ሄዶ መድኃኒት የሚያቀ ለምንድነው ሆስፒታል ሄዶ ይህን ነገር የለም ተብሎ ሌላ ቦታ የሚላቅ። ብዙ ጊዜ ሰው የሚመስለው የሐኪሙ ችግር ይመስለዋል። ብዙ ጊዜ ግን ያ አይደለም ችግሩ ና ሆናችን ተቀጥሮ የሚሰራ ሰው ነው እና le monde devient plus sur le dessus mais un peu agressif le monde devient beaucoup plus sérieux beaucoup plus sérieux grand nombre de personnes qui allons mener mais les années viennent de créer des segments sociaux nous sommes en train d'aller nous utiliser des pratiques de force à côté de la stratégie à travers nous nous allons devenir territoriaux et surtout les capacités de chaque membre ተቀምጫለሁ ማተዘርኑ አዲስ የተፈጥሩ ክና ባለሙያዎቹ አንድ ቦታ ላይ መናገር ቢችሉ፣ ማለትም እዚህ እነዛም ድምጻችንን ለማሰማት ከምንሞክር አንድ ቦታ ላይ ጠንከር ብለን መናገር ብንሞክር በደንብ ለውጥ ይኖረዋል። ዶክተር አብርሃም የዛሬ ሶስት ዓመት ተማሪ በነበረበት ወቅት የከፈተው ይሄ ገጽ ከፖለቲካና ከብሔር እንዲሁም ግብረ ገብነት ከጎደላቸው ውይይቶችና አስተያየቶች በሙሉ የታቀበ እንደሆነም አስታውቋል። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ። ድምጾች ለምሽቱ የያዝንላችሁ ፕሮግራሞች ይህን ይመስላሉ። ከዋናው አዘጋጅ ትዝታ በላቸው፣ አቀናባሪ ኤልያስ አስማረ እንዲሁም ዜናውን ካቀረበላችሁ ሀብታሙ ስዩም ጋር በመሆን ሳስተናግዳችሁ ያመሻውት ስመኝሽ የቆየ ነበርኩ። በፌስቡክ ገጻችን አት ቪኦኤ አምሐሪክ በትዊተር ሃሽታግ ጋቢና ቪኦኤ እንዲሁም በኢሜይል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት።